አበባ አራት ወራትን ያስቆጠረው የኦሮሚያ ተቃውሞ አሁንም በአንዳንድ አካባቢዎች እንደቀጠለ መሆኑን ዘገባዎች እየጠቆሙ ነው። ትላንት ማምሻውን በሐዋሳ ዩኒቨርሲቲ ተቃውሞ እንደነበር እና ተማሪዎች መታሰራቸውን የዓይን እማኝ መሆኑን ያመለከተ አንድ ተማሪ ገልጿል። የዩኒቨርሲቲው ፕሬዚዳንት በበኩላቸው ተቃውሞ ያሰሙት ተማሪዎች ቁጥር ከሰላሳ 30 እንደማይበልጥ ይናገራሉ። በተያያዘም በጉጂ ዞን ሊበን ወረዳ ከተለያዩ ቀበሌዎች ሰዎች እየታሰሩ መሆኑን ነዋሪዎች ይናገራሉ። የክልሉ ፖሊስ ምንም የታሰረ ሰው የለም ይላል። የአፋን ኦሮሞ ዝግጅት ባልደረባ ጃለኔ ገመዳና ሶራ ሀሌካ ያጠናቀሩትን ዘገባ ጽዮን ግርማ ታቀርበዋለች። በሀሳ ዩኒቨርሲቲ ትላንት እሁድ ማምሻውን ወደ ሶስት መቶ የሚጠጉ የኦሮሞ ተማሪዎች ተቃውሞ ማሰማታቸውን ተቃውሞ እያሰሙ በነበረበት ወቅት የክልሉ ፖሊስ ወደ ግቢው ገብቶ ድብደባ እንደፈጸመባቸውና ና ወደ ሀያ አምስት ሰው እንደታሰረ ስሙንና ማንነቱን መግለጽ ያልፈለገ አንድ የዩኒቨርሲቲ ተማሪ ተቃውሞ ከምን እንደተነሳ ሲናገር የመላው ኢትዮጵያ ስፖርት ውድድር ነበር። ከዛ ልጆቹ እዛ ጋ ተሰባስበው የኦሮሞ ተማሪዎች ማለት ነው ብዛታችን ሶስት መቶ አካባቢ ይሆናሉ። የጨፈሩ መጡ። ከዛ ግቢ ውስጥ ገብቶ ወዲያው ጭፈራው ወደ ተቃውሞ ተቀየረ። ዋነኛው ጥያቄያችን መንግስት ስህተት መሆኑ አምኖ በተቀበለው ማስተርፕላን ምክንያት የታሰሩት አክቲቪስቶች እና ተማሪዎች፣ እንዲሁም በየቦታው ታስሮ ያሉት ሰዎች እንዲለቀቁ እና በማስተርፕላኑ ምክንያት የተገደሉ ሰዎች ካሳ እንዲከፈልላቸው ነው ጥያቄ ነው። ከዛ የክልሉ ፖሊስ ገባ። የያዙት ዱላ ሊደበድቡን ጀመሩ። ሮጦ ለማምለጥ ሞከሩ። ብዙዎቹ አመለጡ። የማምለጥ ያልቻሉት ደግሞ ሀያ ስድስት የሚሆኑት ልጆች እስር ቤት ነው ያሉት። ተደብድቦም እና እስር ወጡ፣ ወድቆም የቆሰሉት አሉ። በቅርብ ጊዜ ከሰምስተር እረፍት ስለተመለስን ትምህርት ብዙም አልተጀመረም። ዛሬ የጀመሩት ደግሞ ገብቶ የተማሩት አሉ። የአፋን ኦሮሞ ዝግጅት ክፍል ባልደረባ ጃለን የገመዳ የሐዋሳ ዩኒቨርሲቲ ፕሬዚዳንት ፕሮፌሰር ዮሴፍ ማሞ በዚህ ጉዳይ ላይ አስተያየታቸውን እንዲሰጡ አነጋግራቸው ነበር። ሀያም አይሆኑም እንኳን ሀያ ታሰሩ። ጠቅላላ የወጡት ማታ ወደ ሶስት አካባቢ ሀያም አይሞሉም። ሀያ ሰላሳ አምስት አካባቢ ናቸው። ትንሽ ናቸው። እኔም እዛ በቦታው ላይ ስለነበርኩ የታሰረም የለም እዛ ዛ ወዲያውኑ እዛ የተለቀቁት የተመጣ የተደበደበ ምንም የለም። እንግዲህ አይኔ ነው የሚያየው። እዛ ነበርኩኝ። የፖሊስ ሀይል አልመጣም መቷል፣ መጥቷል። እሱ መጣ። ሲመጣ ልጆቹ ራሳቸው በቃ ተበተኑ። ምን ነበር ሲያሰሙ የነበሩት? ያው ዝም ብለው እንግዲህ በኦሮምኛ ነው። እኔ ኦሮምኛ አልችልም። ያው ትንሽ እንደመፈክር ምናምን ምናምን አደረጉ። ምን ይመስላል መንፈሱ? መንፈሱ ያው ይሄ በኦሮሚያ ያለውን ሁኔታ ይመስለኛል። እንግዲህ እንዲህ ሌላ ምንም አላደረጉም። ኦልሞስት ይሄ ሁሉም የሆነው ሀያ ሰላሳ ደቂቃ አይሞላም። ትዕይንቱ በጣም ትንሽ ቁጥር ነበር የጀመሩት፣ አስር አስራ አምስት የሚሆኑ ከዛ ያን ያህል እንት ሲሉ ተማሪ ሊሰባሰብም አልቻለም እንግዲህ እዛው ነበርኩ። ምንም የተደበደበ የለም። ተማሪዎቹ ራሳቸው ተበታተኑ። አለቀ በቃ። ትይንቱ ታዲያ ችግር የማይፈጥር ከሆነ የግቢው ጥበቃ ያለ ፖሊሶች ለምን መጡ? አሀ ቆዩ፣ ተበተኑ ብለን እኛም ምን እንል? እምቢ ስላሉ ነው። ሃያ ተማሪ ወይ ሰላሳ እርስዎ እንደሚሉት የግቢው እንትን ተመለሱ ሊላቸው ይችል ነበር። እምቢ አሉ። እምቢ አሉ እኮ ነበርኩ። ሰላሳ አምስት አይበልጡም። እምቢ አሉ። ከዛ ድምጻቸው የማታ ስለሆነ ድምጽ ይሰማል። እያየናቸው እኮ ፊት ለፊት እና ያው ግቢውንም ረጥተንት ስላሉ ሲመጣ ራሳቸው ተበተኑ። ግን እነሱ የሚሉት የታሰሩት ትላንት ሌሊት እዛው ግቢ ውስጥ ቦታ አለ፣ እዛ ነው። ዛሬ ግን ከግቢ ውጭ የተወሰዱ ነው የሚሉት። ትላንት እኔ እዛ እያሉ የታሰረ ተማሪ አላየውም። እኔ እና እሱን የማውቀው ነገር የለም አሁን በተያያዘም በጉጂ ዞን በሊበን ወረዳ ነዋሪዎች ከገጠር ቀበሌዎች ሳይቀር እየተያዙ እየታሰሩ እንደሆነ በአካባቢው የሚኖር አንድ ነዋሪ አስረድቷል። ስሙ እንዲጠቀስ ያልፈለገ ነዋሪ ከሶስት ሳምንት በፊት በተደረገ ሰላማዊ ሰልፍ ተሳትፋችኋል የተባሉ ሰዎች ከየቤታቸው እየተፈለጉ እየታሰሩ መሆኑን ይናገራል። ብዙ ቀን እየታሰረ ነው። በየቀኑ እየመጣ እየመጣ እየታሰረ ነው። ገናም እየተፈለገ ነው። ብዙ ቡልቡል፣ ቀቀላ፣ ስሚንቶ፣ አዴታ፣ ቆራቲ በገጠር ገበያ ቀበሌ ውስጥ አሁን አብዛኛውን በጣም እየተፈለገ ሰው ያለ ወደ አስራ ዘጠኝ ሰው በዛሬ ሁለት ከእስር እንደተለቀቀ ይኸው ነዋሪ ገልጾ ወደ ሰላሳ ሰው እንደሚቀርና አሁንም ፍለጋው እንደቀጠለ ይገልጻል። የሊበን ወረዳ ፖሊስ መርማሪ አቶ ተሾመ ቃሊቻ በበኩላቸው ስለ ሁኔታው ተጠይቀው ምንም የታሰረ ሰው የለም ብለዋል።